የፌዴራል ከፍተኛው ፍርድ ቤት ትናንትና ና ዛሬ በጋዜጠኞች የሽብር ክስ ጉዳይ ባተለይ ሆኖ ነበር። ትናንት ጋዜጠኛ ዳርሰማ ሶሪ ና ካሊድ መሐመድን በተያዘባቸው በሽብርተኛ ድርጅት ውስጥ የመሳተፍ ወንጀል ጥፋተኛ ሲላቸው፣ ዛሬ ደግሞ በተመሳሳይ አንቀጽ ክስ የቀረበበት ጋዜጠኛ ጌታቸው ሽፈራውን ክሱ ወደ መደበኛ የወንጀል ጉዳይ እንዲቀየር በይኗል። ጋዜጠኛ ጌታቸው የተከሰሰው በ2001 ዓ.ም የወጣውን የጸረ ሽብር አዋጅ በመተላለፍ መንግስት አሸባሪ በሚለው በግንቦት ሰባት ድርጅት ውስጥ ተሳትፎ አድርገሃል፣ እንደዚሁም ከድርጅቱ ተቋም አመራሮችና አባላት ጋር ግንኙነት አድርገሃል ተብሎ ነበር። በማስረጃነትም የማህበራዊ መገናኛ በሆነው የፌስቡክ አድራሻው ተለዋውጡታል የተባሉ መረጃዎች ከክሱ ጋር ተያይዘዋል። በተጨማሪም ከተለያዩ ሰዎች ጋር ያደርግ የነበረውን የስልክ ግንኙነት የሚያመለክት መረጃም በአቃቤ ሕግ በኩል ቀርቧል። ዛሬ ያስቻለው አራተኛ የወንጀል ችሎት ግን በተከሳሹ ላይ የቀረበበት ማስረጃ ከሽብር ወንጀል ይልቅ በወንጀል ሕጉ የተጠቀሰውን ግዙፍ ያልሆነ የማሰናናት ተግባር መፈጸምን ያመለክታል በማለት ክሱ ወደዚያ ተቀይሮ ይከላከል ሲል ብይን ሰጥቷል። የዛሬውን ችሎት የተከታተለውና ስሙ እንዲጠቀስ የማይፈልግ አንድ ግለሰብ ሂደቱን እንዲህ ገልጸዋል። በአቃቢ ሕግ ማስረጃ ቀርቦ ጨርሷል። ስለዚህ ተከሳሹ የቀረበበትን ክስ ይከላከል ወይስ መከላከል ሳያስፈልገው በነጻ ይሰናበት የሚለውን ብይን ነበረ ፍርድ ቤቱ የሚሰጠው። እናም የተመረመሩ የአቃቢ ሕግ ማስረጃ በሰነድ ማስረጃነት የቀረበ ነው። ምስክር አልቀረበበትም። ተከሳሹ ሌላም የአቃቢ ማስረጃዎች የሉም። እሱን መርምሮ በተከሰሰበት የሽብር ወንጀል ሳይሆን በመደበኛ የወንጀል ህጉ አንቀጽ ተቀይሮ መከላከያ ማስረጃዎችን እንዲያቀርብ ነው ፍርድ ቤቱ የወሰነው። ጋዜጠኛ ጌታቸው ተከላከል የተባለበት የወንጀል አንቀጽ የዋስትና ህግ የሚከለክል እንዳልሆነ የህግ ባለሙያዎች ይናገራሉ። ተከሳሹ ጠበቃው በህመም ምክንያት በችሎት ባለመገኘታቸው የዋስትና ጥያቄውን ማቅረብ እንደሚፈልግ ራሱ ለችሎት ተናግሯል። በዚህም መሰረት ፍርድ ቤቱ የዋስትና ጥያቄውን በጽሁፍ እንዲያቀርብ ትዕዛዝ መስጠቱን ችሎቱን የተከታተለው ግለሰብ ገልጿል። ችሎቱ የዋስትና መብቱን ጉዳይ ለመመልከትና የመከላከያ ማስረጃዎች ዝርዝር ለመቀበል ለታህሳስ አስራ ዘጠኝ ቀጠሮ ሰጥቷል። የነገረ ኢትዮጵያ ዋና አዘጋጅ የነበረው ጌታቸው ቀደም ይችላል ሲል መሰናዘሪያ ጋዜጣና ላይፍ መጽሄት ላይ ይሰራ እንደነበር፣ እንደዚሁም በሌሎች የግል ፕሬሶች ላይ ጽሁፎችን ያሳትም እንደነበር በቅርብ የሚያውቁት ይናገራሉ። ጌታቸው በኢትዮጵያ መታሰራቸው በይፋ ከሚታወቁ 17 ጋዜጠኞች መካከል አንዱ ነው። መቀመጫውን ኒውዮርክ ያደረገው የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ባለፈው ሳምንት በወጣው ዓመታዊ የታሰሩ ጋዜጠኞች ዘገባ ላይ እርሱን ዳርሰ ማሶሪን፣ እና ካሊድ መሐመድን አካቶ ነበር። የድርጅቱን የምስራቅ አፍሪካ ተወካይ ሞሬቲ ሙቲጋ የከፍተኛው ፍርድ ቤት በጋዜጠኞቹ ላይ ስላስተላለፋቸው ውሳኔ ያላቸው ያላቸውን አስተያየት ጠይቀናቸው ነበር። ተከታዩን ምላሽ ሰጥተዋል። ጌታቸው በሽብር አለመወንጀሉ በእርግጥም በደስታ የምንቀበለው ነው። ነገር ግን መጀመሪያውኑ እስር ቤት መግባት አልነበረበትም። የታሰረበት በቂ ምክንያት አልነበረም። እርሱም ሆነ ሌሎች ጦማሪያን በሽብርተኝነት ይሁን በሌላ ይከሰሱ ሁሉም የህሊና እስረኞች ናቸው ብለን እናምናለን። እስር ቤት ቦታቸው አይደለም። በጋዜጠኞች መብት ተከራካሪ ድርጅቱ መሰረት ኢትዮጵያ ጋዜጠኞችን በማሰር ከአፍሪካ ግብጽንና ኤርትራን ተከትላ ሶስተኛ ደረጃ ላይ ተቀምጣለች።